ሰላም ልናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አብዛኛው ማህበረሰባችን መጽሐፍ ከማንበብ ይልቅ ወደ ፌስቡክ የሶሻል ሚዲያዎችን መጠቀም ነው እንትን የሚለው እና አብዛኛው ሰው እንደውም አሁን አማራጭውን ስልኬ ላይ ያለ አሁን ለምሳሌ መጽሐፎችን ይህ መጽሐፍ ስትላቸው ይህ መጽሐፍ ስልኬ ላይ ያለ ነው የሚሉት። ያ ማለት በፒዲኤፍ ተዘጋጅተው ስላበላቸው ማለት ነው። ግን ምንድነው ሶሻል ሚዲያው በሶፍት ኮፒ መቀመጡ አንደኛ ለማንበብ አመች አደለም። ማህበራዊ ብዙሀን መገናኛዎች በንባብ ባህል ላይ የተዉትን ተግዳሮትና በረከት በተመለከተ አንባቢያንን አነጋግረናል። በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ ይመራለው፣ ብርሃን ኃይሉ ደግሞ አቀናባሪያችን ናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ፎር ቼንጅ ለትርፍ ያልተቋቋመ ስፖርትን ከሁለገብ እውቀትና እውቀትና ከእለት ተዕለት ህይወት ጋር እንዲዋሃድ ግንዛቤ ለማስጨበጥ የሚሰራ ተቋም ነው። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስት ያልሆኑ ድርጅቶች ጋር በመተባበር በሁሉም ስፖርት ዘርፎች ላይ ሊደረጉ ስለሚገቡ ድጋፎች ኤደን ገረመው የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩና ከተቋሙ ተጠቃሚዎች መካከል አንዷን አነጋገር ያሰናዳቸው ዘገባ ቀጥሎ ይቀርባል። የፎርችኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ የእግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው። ሶቺ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር የሚገርምሽ እኛ ብዙ ስልጠና የሚመስለነውን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነን ይመስላል። ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፋዘር ከኳሱ ጎን ያለውን ነገር ነው ብዙም ነገር የሚያስተምሩሽ እና

እንደ ካሜራ ማን እንደ ማኔጅመንት ማን እናስተምራቸው ብሎች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎርቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሶሶዎች አሉ ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር ወይም በእንግሊዝኛው ትንሽ ይጠላል፣ የኔትወርክ ፓርትነርሺፕ ፕላትፎርምን መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን፣ ምክንያቱም ሀያ ሰላሳ አጀንዳ የነሱ እንደመሆኑ መጠን፣ ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎች የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ። ስፖርት እንደ መሳሪያ የሚጠቀሙ መንግስታውያኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያው ዓላማችን። ተቋሙም በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሬፊጂውን መርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን ወይም አንዱ ፒላራችን፣ ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምሰራበት ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዶ ገብሮ በተለይም የሚሌኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ አሁን ኢኳል ፔይ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸውም። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የሚሰራቸው ስራዎች አሉ። ጎል አስራ ሶስት ላይ የክላይሜት አክሽን ያለ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከኢሚኒስትሪሽን ጋር ሰስተናል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሺፕ ፎር ደ ጎልስ እኛ ትልቁ የምናምንበት የኛም ድርጅት መሰረት፣ በጋራ መሰራት አለበት ፓርትነርሽፕ ያስፈልጋል የሚለው አሰፋውንዴሽን ነው። የእግር ኳስ አሰልጣኟ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውንም ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ ሀያ እንሆናለን መሰለኝ ካልተሳሳትኩኝ፣ እኔም አንድ ተሳታፊ ነበርኩኝ ልጆቹ ጋር፣ ሰልጣኞቹ ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጫሆን ትምህርት ሲሰጥ ያን ያሁን ሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ፣ ሰውየው አጠቃላይ ያስተማረ እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለም ግን ሰዓት ላይ ነን ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በ የሚሰማው ሶሻል ሚዲያ ምኑን ምኑን፣ ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎርቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁሟል በተለይ ሰው ላይ ስሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው እያወራን ያለ ነው ስለ ሕይወት ክህሎት ነው እያወራን ያለ ነው። ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አረሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው በረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅት መስራች፣ ስራ አስኪያጅ ቮለንተር ነው የማደርገው። አንድ ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረጽ አንጻር ምን ፈልገዋል ያ ላይ ይቀራው ያኛው ነው፣ ግን በዋነኝነት ሁለተኛው ቻሌንጅ አለም ላይ በጣም ትላልቅ ተቋማት አሉ፣ ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም የሚል ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል፣ እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር፣ እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ያው ዶነር ቤጅ ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉት። የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ኢህዱ ገብሩ፣ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳ እና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደንገረመው ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ እንደ ማህበራዊ ብዙሃን መገናኛሉ የዘመኑ የመረጃና ተግባቦት መተግበሪያ ቴክኖሎጂዎች በህትመት ውጤቶች ንባብ ላይ ተጽዕኖቸው እየጎላ እንደመጣ ይታመናል። የመጽሐፍት ንባብ ባህልን ለማዳበር የሚያስችሉ አማራጮችን በመጠቀም የቴክኖሎጂውን አሉታዊ ጫና መቋቋም እንደሚያስፈልግ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጫዎች ይናገራሉ። ኬኔዲ አባተ በአዲስ አበባ ዩኒቨርሲቲ ተዘጋጅቶ ለአንድ ሳምንት ሲካሄድ በቆየውና ከትናንት በስቲያ እሁድ በተጠናቀቀው የመጽሐፍ አውደሬ ላይ ያገኛቸው ገዢዎችና ሻጮች አስተያየትን በማካተት ተከታዩን ዘገባ አሰናድተዋል። አንጋፋው የአዲስ አበባ ዩኒቨርሲቲ የንባብ ባህልን የማዳበር ዓላማ በማንገብ የጀመረውን የመጽሐፍት አውደ ርዕይ በማስቀጠል 16ኛውን ትዕይንት ባለፈው ሳምንት አካሂዷል። ከሚያዝያ 7 እስከ 13 ቀን 2016 ዓ.ም በተካሄደው በዚሁ አውደ ርዕይ ዩኒቨርሲቲውን ጨምሮ 25 የመጽሐፍት አሳታሚዎችና ሻጮች ከዓለማዊ እስከ መንፈሳዊ ልዩ ልዩ ይዘት ያላቸውን የአገር ውስጥና የውጭ መጽሐፍት ይዘው ቀርበዋል። በስፍራው መጽሐፍትን ሲሸምቱና ሲጎበኙ አግኝተን ያናገርናቸው አስተያየት ሰጪዎች የሕትመት ውጤቶችን የማንበብ ልማድ እየተቀዛቀዘ መምጣቱን ገልጸው በአሁኑ ወቅት መሰል አውደ ርዕዮች ስለሚኖራቸው አስተዋጽኦ ተናግረዋል። የአምላክ ቸርነት ከአስተያየት ሰጪዎቹ መካከል ነው። እንደዚህ አይነት አውደሪዎች መዘጋጀታቸው በተለይ አሁን ካለው ከንባብ አንጻር የንባብ ባህላችንም በደንብ ያሳድጋል ብዬ አስባለሁ። እንደዚህ አይነት ነገሮች መዘጋጀታቸው በተለይ በሀርድ ኮፒ ማንበብ የሚፈልጉ ጠለቅ ያለ ንባብ ማንበብ ለሚፈልጉ ሰዎች አበለብል ነው። ጥሩ ነው። ጥሩ አጋጣሚዎችን ይፈጥራል። የዋጋ ቅናሽ መኖሩ እሱም አንዱ ለአንባቢዎች የሚያበረታታ ነገር ነው። ሌላው ደግሞ ቆየት ያሉ መጽሐፍት የቆዩ መጽሐፍት መኖራቸው እነሱ እነሱን ለማግኘት እድል ሰጠናል። በቅርብ ጊዜ ወጡትንም እንደዚህ እናገኛለን። አግኝተናል አይቻለሁኝ እና እዚህ ከገዛቸው ውስጥ በቅርብ ጊዜ የወጡ መጽሐፍት አሉ የቆዩ መጽሐፍትም ደግሞ ነበሩ ና አይ ቲንክ ሁሉንም መጽሐፍ በአንድ ቦታ ላይ እንድናገኝ ጥሩ ድል ፈጥረናሉ ያስባለሁ ፈጥሮልናል። በህትመት ውጤቶች ንባብ ተነሳሽነት ላይ አሉታዊ ተጽዕኖ እያሳደሩ ካሉ የቴክኖሎጂ ግኝቶች ውስጥ የማህበራዊ ትስስር ገጾች አጠቃቀም ከዋነኞቹ መካከል እንደሚጠቀስ አስተያየት ሰጪዎቹ ያመለክታሉ። የተጽዕኖውን አሳሳቢነት የሚያስረዳው ሰባብ ስዩም የመጽሐፍት አውደርዮችን ማዘጋጀት የመፍትሄው አካል ሊሆን ይችላል ይላል። እንደኔ ደካማ ነው የንባብ ባህላችን። ቴክኖሎጂውም የራሱን ተጽዕኖ አለው። ሞር ወደ ዲጂታል ሚዲያው ላይ እንጂ እንደዚህ የንባብ ባህል ሀርድ ኮፒ መጽሐፍት ላይ አያበረታታም። አጫጭር ነገር፣ ቀላላል ነገሮች ላይ እንጂ ትንሽ ጠንከር ያለ ጊዜ የሚወስድ ነገር ረጅም እንትን የሚፈልግ እሱን እሱን አይደለም እያደረገ ያለው ሚዲያው በባህሪ። ስለዚህ ያ የበለጠ ሰዎችን ከንባብ ሊያርቃቸው ይችላል። ማን በሚፈልጉትም ሰዎች ቢሆን ያኛው መወር ኢዚሊ እጃቸው ላይ ስለሚገኝ እንትን ይላሉ። የመሳነፍ ነገር ያመጣባቸዋል ብዬ አስባለሁ። እንደዚህ አይነት አደሪዎች ቢለመዱ፣ ቢስፋፉ፣ የበለጠ ብዙ ቦታ ቢደረጉ ሰው በቃ በቀላሉ ወደ ንባብ እንዲገባ ያደርጋል። መጽሐፍትን ሲሸምት ያገኘ ነው። ሌላው የአውደርዩ ጎብኚ ዮሐንስ አበባውም ከቴክኖሎጂ ውጤቶች ተጽዕኖ ጋር በተያያዘ ሀሳቡን አጋርቶናል። አብዛኛው ማህበረሰባችን መጽሐፍ ከማንበብ ይልቅ ወደ ፌስቡክ የሶሻል ሚዲያዎችን መጠቀም ነው እንትን የሚለው ና አብዛኛው ሰው እንደሁም አሁን አማራጭውን ስልኬ ላይ ያለ አሁን ለምሳሌ መጽሐፎችን ይህን መጽሐፍ ስትላቸው ይህ መጽሐፍ ስልኬ ላይ ያለ ነው የሚሉት። ያ ማለት በፒዲኤፍ ተዘጋጅተው ስላላቸው ማለት ነው። ግን ምንድነው ሶሻል ሚዲያው በሶፍት ኮፒ መቀመጡ አንደኛ ለማንበብ አመች አይደለም። ሁለተኛ የሆነ ነገር ቫይረስ እንኳን ዲቴክቲቭ ያደርገው ያን መጽሐፍ ገበያ ላይ ማግኘት የማይችልበት ሚንስ ሊፈጠር ይችላል። እንደገና ደግሞ አሁን በስልካችን እንዳብብ ይባል ያኔ አክል ፎከስ አድርገ ዲቴል የሆነ ኢንፎርሜሽንም ለማግኘትም የሚያስቸግር ነው የሚሆነው። እንዴት ነው ቲክቶክ እየጠቀምክ ወይም ፌስቡክ እያንዳንዳቸው እየጠቀምክ እያለ ይህኛውን ለማንበበም አስቸጋሪ ሊሆን ይችላል። ግን ባለው ሁኔታ አብዛኛው ማህበረሰባችን ሶሻል ሚዲያ ተጠቃሚ ነው ብዬ አስባለሁ። እንደዚህ አይነት መኖሩ ግን ለወደፊት ጥሩ ነገር አይመጣም ብዬ አስባለሁ። ለንባብ ባህል መቀዛቀዝ፣ እየናረ ከመጣው ከህትመት ውጤቶች ዋጋ አንስቶ ሌሎች ምክንያቶችም መኖራቸውን የሚገልጸው የመጽሐፍት ሻጩ ዳንኤል ካሳ ጉዳዩ መፍትሄ እንደሚያሻው ተናግሯል። አሁን ስንሳተፍ ለ16ኛ ጊዜ ነው። ይህንን አውደር በዚህ መልኩ ሲዘጋጅም ለ16ኛ ጊዜ ነው። ለአንባቢው ደግሞ የበለጠ ጥሩ አድቫንቴጅ እዚህ አንድ ሁሉም መጽሐፍት አንድ ሴንተር ላይ አንድ ማዕከል ላይ ጥሩ አጋጣሚ ነበር። ነገር ግን እኛም አላወቅ ነው፣ በጣም አንባቢ አለ ለማለት ራሱ ትንሽ ያዳግል አንደኛ ሶሻል ሚዲያው እራሱ በጣም ተጽዕኖ ፈጥሯል። ሁለተኛ ደግሞ መጽሐፍቶቹን በእርግጥ የትንሽ የመወደድ ነገር ይታይባቸዋል። ስለዚህ ወደ ሶፍት ኮፒው ወደ ማመዘን ነገር ይታያል። ያ ደግሞ አንድም ለአይንም ኢፌክት አለው ብዙ ነገር ጥሩም አይደለም። ስለዚህ ሰው የበለጠ ቅስቀሳ ተደርጎ እንትን ቢደረግ የሆነ ለውጥ ይኖራል ብዬ አስባለሁ። መሰል የመጽሐፍት አውደርዬዎችን በሰፊው ማካሄድ የንባብ ባህልን ለማዳበር እንደሚጠቅም የሚያምኑት አስተያየት ሰጪዎቹ የዋጋ መወደድን ጨምሮ በህትመት ውጤቶች ላይ የሚታዩ ተግዳሮቶችን ለመቀነስ መንግስትም ኃላፊነቱን እንዲወጣ ጠይቀዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። ትውልድ ኢትዮጵያን ወጣቶችና ወላጆቻቸው መነሻ ባህላቸውን እንዲረዱ፣ የአካልና የመንፈስ ጤናቸውን እንዲጠብቁ ለማስቻል በድምፃዊትና ተወዛዋዥ ፋንትሽ በቅል አማካኝነት የተመሰረተው መርሃ ግብር አምስተኛ ዓመቱን ከሰሞኑ አክብሯል። አሌክሳንድሪያ ቨርጂኒያ ውስጥ በተከናወነው ልዩ ዝግጅት ላይ ህጻናትና ወጣቶች የባህላዊ ውዝዋዜና የአካል ብቃት የጋራ ትርኢቶችን አቅርበዋል። የመሰል መርሃ ግብሮች ፋይዳም ተወስተዋል። ዘገባውን እናሰማችሁ። የሙዚቃው ምት እየተከተሉ አካላቸውን በነፃነት የሚያዙ ትውልድ ኢትዮጵያውያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቆታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልደ ኢትዮጵያውያን አዘውትረው የሚገናኙበት የባህሉ ዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል። በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ሰራዊ ውዝዋዜዎችም እንድማር እድሉን ፈጥራልኛለች መርሃ ግብሩ የሁላችንም መሰባሰቢያ ሆኗል ከስድስት ሰባት ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ በጣም ወድጆ አለው ስለ ባህሌ ስለ ህዝቦችና ተያያዥ ጉዳዮች እንድማር ረድቶኛል በመርሃ ግብሩ መቆየቴ ደስተኛ አድርጎኛል። የዚህ ልዩ መርሃ ግብር መስራች ሁለገቧ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልድ ኢትዮጵያን ሕፃናት፣ ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲት አስታውሰዋለች። እንግዲህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው። የጓደኛ ቤተሰቦች ናቸው እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደው ምን ይመስልሻል ብታስተምርልን፣ ብታሳይልን እንደ ወይም ባህል ነገር ምናምን ሲሉኝ፣ እንዲህ በደስታ እሺ ያልኩኝ ያው ተጀመረ። በአንድ ግሩፕ ቤተሰቦቼ ናቸው፣ ጓደኞች ምናቸው ናቸው። በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት አመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት። ፋንትሽ ያሰለጠነቻቸውን ሕጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካቲሽ የገና ጎዳና ትሬት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነጥበብና ጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆኖ ታይተዋል። ኢትዮጵያውያን አመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆነው መቀጠላቸውን ትናገራለች። ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ ፕሮፌሽናሎቹ እንዳሉ ሆነው ማለት ነው። ቨርጂኒያ ሲመጣ እነሱ ናቸው። ዲሲ ሲመጣ እነሱ ናቸው። እውነቴን ነው የምነግርህ። ይሄ ሙያ ከአገር አገር አገር አገር ሄዷል። በትልቁ የሚሰራው የኢትዮጵያን ስፖርት ፌዴሬሽን ሴፌኔ በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው የሚቀጥለውን ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ ሌሎቹ ናቸው። እንደዛ ነው የሚሰራው እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ሴፌንም ይህን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ። በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልድ ኢትዮጵያውያን የሚሳተፉበት ይህ መርሃ ግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል። ኢትዮጵያም እያለሁ ከፋንትሽ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ ለነበር ከፋንትሽ ጋር አሁን ስመጣ ወደ አሜሪካ ፋንትሽ ድሉን አመቻችታለኝ። መጥቼ እዚህ ማሰራት ጀምሬያለሁ። ከወጣቶቹ በጣም ጥሩ ምላሽን ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል፣ ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የእኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤንነቱን የጠበቀ አብሮ ያስኬደዋል ማለት ነው። ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያውያን ሕጻናትና ታዳጊዎች ተደጋግመው የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ።

መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን ማንነቴን፣ የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደ ጀመርኩትን የወደድኩት ከአምስት ዓመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች። እዚህ የጀመርኩት ከልጅነቴ ፋንትሽ ጩጭ የሆኝ ዳንሱን ኮልቸሩን ያሳየችኝ ው በጣም ወደድኩት። እንደሷ ነበረ መሆን የፈለግኩት አደግ ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየችና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተች። ዳንስ ተከፈተ። አሁን አምስት አመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል፣ ይደንሳል። ነው ኮሚኒቲም ሪንግ የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር ሀፍታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል። እሷ በጣም ኢትዮጵያዊነቷን በጣም የምትወድና የበለጠ ሲመጣ ስለሀገሩ የባህል ነገሮች እንድታቅ ኩዮቹ ባ ኢትዮጵያ ከምትገናኝ ነበር። ኮንፊደንስ ፋቮር ጨምሯል ስለ ኢትዮጵያ ያላት በቃ የባህል ነገሮች ማወቋ እንቅስቃሴ ውስጥ መግባት የበለጠ ማንነቷን ልታቀርጽላት። ሁሉም ሰው ቢመጣና ፓርቲስፔት አድርጎ ትንሽ ነገር ይዞ ቢሄድ። በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት፣ ሻይ ቡና ሲጠጡ ሚሞሪ እንደምንጥልባቸው፣ ይሄም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸው እና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ዩኒቨርሲቲ ሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ በጣም የሚነሱት ጋር አልቀመጥም፣ ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደሞ ይህንን የፋንድትሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ። የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ሕይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች አካልም በጣም ለአእምሮም ለሜንታል ለኢሞሽናል ስፖርት በጣም አለው። ውዝዋዜ ማድረግ በጣም አስፈላጊ ነው። ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይንም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው ያ ነገር የማናወራው ከሆነ ወደ ሰውነታችን የሚመጣው የጉበት ጀርባ፣ ወገቤ፣ አንገቴ ምናምን እንላለን። እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጅቶ ወደ ሰውነታችን ይመጣሉና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። አምስት ዓመት ሙሉ ደግሞ ያንን ለሰው ማቅረብ ማለት ትውልድ ኢትዮጵያውያኑ የባህላዊ ዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያሰናዱት የአምስተኛ ዓመት መስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካሁኑ ጊዜዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች። ስራው ከባድ ነው። በጣም ከባድ ነው፣ ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል፣ በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል፣ ለወጣቱ እንዳስተላለፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው። እኔ ውስጤን የሚሰማኝ እውነቴ ነው። ሁሉንም ተባብረውኛል። ከጫፍ እስከ ጫፍ ኢትዮጵያውያን፣ ኤሪትሪያውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ ሁሉም። እውነቴ ነው የምነግርህ ሀብትሽ፣ ሁሉም እምልህ የሚተባበር እንዳለ ሁሉ፣ ያው ደግሞ ከባድ ነገርም አለ የሚፈትንህ እዚህ ጋር። ግን እኔ ችግር የለኝም እሱ ጋር። ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ? እንደ ኩራት አድርገው ደስ ብሏቸው ነው የሚቀበሉት። ልጆቹ ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሚስ በጣም እኔ ላይ ነው የሚጠመጠሙት። እውነቴን ነው መናግረን ፍቅር አትርፌበታለሁ። በዚህ ዝግጅት ላይ በርካታ ወጣትና አንጋፋ የኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያንያን መካከል አንዱ የሆነችው ገጣሚና ተዋናይት ዓለምፀሐይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች። አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ህዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀይርም። ባለስልጣን ይቀይራል፣ ወንበር ላይ ሰው ማስቀመጥ ሊቀይር ይችላል። የህዝብ አስተሳሰብ በሚዲያው ኃይል በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበብ ውስጥ ሲሳተፍ፣ ሚዲያ ላይ በሚገኙ ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር የምትለወጠው እና እንደነዚህ አይነት ተቋማት በጣም ያስፈልጉናል። በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ሕይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። ዕድሜው እንዲረዝም አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰው ይበለል።